ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 18 2015 ዓ ም ዝግጅታችን ጀመረ። የደህንነት ስጋት የገባቸው የግልገል በለስ ከተማ ተፈናቃዮች ወደ ቀያቸው መመለስ እንዳልቻሉ ተናገሩ። ቤት ምንም ያሉበት የአሜሪካ ድምፅ ካነጋገራቸው ተፈናቃዮች የሁለቱን ሐሳብ ነበረ ቀንጭበን ያሰማናችሁ። ሙሉ ዘገባው በምሽቱ ይደመጣል። ሌሎች ጉዳዮችንም ይዘናል። ጥናስጥልኝ እንደምናምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማሪ ደግሞ በቅንብሩ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናስደምጣችኋለን። አሉላ ከበደ ይቀጥላል። ጤና ይስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም አጫጭሩን ርዕሶች፣ የእስራኤል ዶክተሮች የአገሪቱን የፍትሕ ስርዓት ስልጣን ለመገደብ የተወሰደውን እርምጃ በመቃወም አደባባይ ወጡ። ኢላን መስክ ባለፈው ዓመት በ44 ቢሊዮን ዶላር የገዙት ትዊተር ምልክት የሆነችው ሰማያዊ ወፍ ከትናንት ጀምሮ ወደ ኤክስ ምልክት ቀይረዋታል። የሩሲያና የቻይና ባለስልጣናት ሰሜን ኮሪያን ሊጎበኙ ነው። ሰሜን ኮሪያ ሁለት የአጫጭር ርቀት ባሊስቲክ ሚሳይሎችን አስወነጨፈች፣ የሚሉት ይገኙበታል። አሁን ወደ ዝርዝሩ። የእስራኤል ዶክተሮች የሀገሪቱን የፍትህ ስርዓት ስልጣን ለመገደብ የተወሰደውን እርምጃ በመቃወም አደባባይ ወጥተዋል። በእስራኤል መንግስታዊ አሰራር መሠረት የሀገሪቱን ከፍተኛ የፍትህ ዘርፍ መንግስት በሚወስዳቸው እርምጃዎች ላይ የሚያደርገውን ግምገማ ለማስቀረት ታልሞ በእስራኤል ፓርላማ የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቀኝ አጥባቂ ጥምረት ያጸደቀውን ሕግ በመቃወም የእስራኤል ሐኪሞች ዛሬ ለ24 ሰዓታት የሚቀጥል የስራ ማቆም አድማ ሲጀምሩ የእስራኤል ጋዜጦች በአንጻሩ በፊት ገጾቻቸው በጥቁር የቀለሙ ማስታወቂያዎችን ይዘው ወጥተዋል። ሐኪሞቹ ያደረጉት ተቃውሞ ትላንት ምሽት በተመሳሳይ ለተቃውሞ አደባባይ የወጡ ዜጎች ከፖሊስ ጋር ከተጋጩባት ኢየሩሳሌም በስተቀር በአብዛኛው አገሪቱ ክፍሎች መካሄዱ ታውቋል። ባለሥልጣናት ተቃውሞውን ለመበተን የውሃ ቀለሆችና መጥፎ ጠረን ያለው ነገር መጠቀማቸውን ቁጥሩ አርባ የሚጠጋ ሰልፈኛ ማሰራቸውን እንዲሁም አስር ያህል አድማ በታኞች የመቁሰል አደጋ እንደደረሰባቸውም ተዘግበዋል። በቴል አቪቭ በመቶ ሺዎች የሚቆጠሩ ሰዎች ወደ ጎዳናዎች ሲወጡ ጎማዎችን ሲያቃጥሉ ርችቶችን ሲተኩሱና የሀገሪቱን ብሔራዊ ባንዲራ ሲያውለበልቡ ተስተውለዋል። በተመሳሳይም በአራት የአገሪቱ ዋና ዋና ጋዜጦች ላይ የወጡ ማስታወቂያዎች በጥቁር ቀለም በቀለሙ ጽሑፎች የትላንቱን ፓርላማ ውሳኔ በእስራኤል ዲሞክራሲ ጥቁር ቀን ሲሉ ሰይመውታል። ለማስታወቂያዎች የተከፈለውን ገንዘብ ራሱን ጭንቀት የገባቸው ከፍተኛ የቴክኖሎጂ ባለሙያዎች በሚል የሚጠራ ቡድን ወጪ ማድረጉም ታውቋል። ኤላን መስክ ባለፈው አመት በ44 ቢሊዮን ዶላር የገዙት ትዊተር ምልክት የሆነችውን ሰማያዊዋን ወፍ ከትናንት አንስቶ ወደ ኤክስ ምልክት ቀይረዋታል። የማህበራዊ መገናኛ መድረኩን በስልክ መልክ ለማዋቀር በአዲስ መልክ ለማዋቀር ከወሰዱት እርምጃ ትልቁ ነውም ተብሏል። እንግዲህ ወልዴ አጭር ዝርዝር ይዟል። አዲሱ የኤክስ ምልክት በኮምፒውተሮች ላይ ባሉ የትዊተር መተግበሪያዎች ላይ ከሰኞ ጀምሮ የታዩ ሲሆን በስልክ ላይ ባሉ የትዊተር መተግበሪያዎች ግን ሰማያዊ ወፍ አሁንም በመታየት ላይ ነች። በሳን ፍራንሲስኮ የትዊተር ዋና መስሪያ ቤት ህንፃ ላይ ያለችውን የኩባንያው ሰማያዊ ወፍ ምልክት ሰራተኞች ትናንት ሰኞ በማንሳት ላይ ሳሉ ፖሊስ አስቆሟቸዋል። ምክንያቱ ደግሞ አስፈላጊውን ፈቃድ ባለማውጣታቸውና ከህንፃው ላይ የሚወድቅ ፍርስራሽ ከታች ኃላፊ ሰዎችን እንዳይጎዳ ከለላ አልተደረገም በሚል ነው። የትዊተር ምልክት የሆነችው ሰማያዊ ወፍ ከህንፃውም ሆነ ከመተግበራው ላይ ድንገት በጥድፊያ መነሳቷ ኢላን መስክ እያመነቱ ትዊተርን ከገዙበት ካለፈው ዓመት ጀምሮ ኩባንያውን ለማስተዳደር የሚከተሉት ትርምስ የተሞላበት አመራር አካል እንደሆነ ተነግሯል። መስክ ተከታዮቻቸውን አዲስ የሎጎ ወይም የምልክት ሐሳብ እንዲያቀርቡ እሁድ ምሽት ጠየቁ። ብዙም የአርት ሥራ የማይጠይቅ ነው ግን የተሻለ ማድረግ ይቻላል ብለው የኤክስ ምልክትን ሰኞ መረጡ። የራሳቸውን የትዊተር አካውንት ምልክት በኤክስ ቀይረው በሳን ፍራንሲስኮ በሚገኘው ዋና መስሪያ ቤቱ ሕንፃ ላይም በመብራት ምልክቱ እንዲንጸባረቅ አደረጉ። ይህም መስክ የትዊተር ተጠቃሚዎችንና ማስታወቂያ አስነጋሪዎችን እንዲገለሉ ካደረጉ እርምጃዎቻቸው አንዱ ነው ተብሏል። እርምጃው ከአዲስ ተፎካካሪዎቻቸው በተለይም የፌስቡክ እናት ኩባንያ ሜታ አገልግሎት ላይ የዋለውና በቀጥታ የትዊተር ተጠቃሚዎችን ኢላማ ካደረገው ትሬድስ ከተሰኘው አዲስ መተግበሪያ ለሚመጣው ፉክክር ተጋላጭ አድርጓቸዋል ተብሏል። የሩሲያና የቻይና ባለሥልጣናት ሰሜን ኮሪያን ሊጎበኙ ነው። ሰሜን ኮሪያ በያዝነው ሳምንት የሁለቱ ኮሪያዎች ጦርነት ያበቃበትን የጦር ስምምነት ዓመታዊ ስርዓት ለማክበር ወደ ፒዮንግያንግ የሚያቀኑትን የሩሲያ መከላከያ ሚኒስትርና አንድ የቻይና ከፍተኛ የልኳን ቡድን ተቀብላ የምታስተናግድ መሆኗን አመለከተች። እንደ ሀገሪቱ መገናኛ ብዙሀን ዘገባም ሰሜን ኮሪያ በከፍተኛ ባለስልጣናቱ ጉብኝት በኮቪድ-19 ወረርሽኝ ሳቢያ ለረዥም ጊዜ ዘግታ የቆየችውን ድንበሯን ለመክፈት ማቀዷን የሚያሳይ ምልክት ሊሆን ይችላል ተብሏል። በመከላከያ ሚኒስትር ሰርጌ ሾይጉ የሚመራው የሩሲያ ፌዴሬሽን ወታደራዊ ልኡኩ ለኮሪያ ህዝባዊ ዴሞክራሲያዊ ሪፐብሊክ የደስታ ስሜት መግለጫ ጉብኝት ያደርጋል ሲል መንግስታዊው የኮሪያ ማዕከላዊ ዜና አገልግሎት በዛሬው ዕለት ዘግቧል። የቻይና ልዑካን ቡድንም ከነገ በስቲያ ሐሙስ በሚካሄደው ሥነ ሥርዓት ላይ እንደሚገኝ የዜና አገልግሎቱ ከአንድ ቀን በፊት ባቀረበው ዘገባው አረጋግጦ ነበር። ከፒዮንግያንግ ታሪካዊ አጋሮች አንዷ የሆነችው ሩሲያ የዩክሬኑን ወረራ በጽናት ከደገፉት መሪዋ ኪም ጆንግን ጋር ጭምር ባላቸው ጥብቅ የወዳጅነት ግንኙነት ከቀጠሉት በጣት ከሚቆጠሩ አገሮች አንዷ ናት። በተያያዘም ኪም ጆንግ ኡን ለሩሲያ ባሳዩት ድጋፍ ሮኬቶችና ሚሳይሎችን ለሞስኮ አቅርበዋል ስትል ዋሽንግተን መወንጀሏ ይታወሳል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሌላ የኮሪያ ዜና፣ ሰሜን ኮሪያ ሁለት አጫጭር ርቀት የቦለስቲክ ሚሳይሎችን አስወንጭፋለች። የዩናይትድ ስቴትስ ባህር ሰርጓጅ መርከብ ወደ ኮሪያ መምጣቷን ተከትሎ ሰሜን ኮሪያ ሁለት የአጭር ርቀት ቦለስቲክ ሚሳይሎችን ከምስራቅ ባህራዊ ባህሯ ላይ ማስወንጭፏን የደቡብ ኮሪያ ጦር ሰራዊት ዛሬ አስታውቋል። ከቅርብ ጊዜያት ወዲህ እየጨመረው የመጣው የፒዮንግያንግ የጦር መሳሪያ ሙከራ የዩናይትድ ስቴትስ ግዙፍ የጦር መርከቦች ወደ ደቡብ ኮሪያ መምጣታቸውን በመቃወም ሰሜን ኮሪያ ወታደራዊ ኃይሏን ለማሳየት ያደረገችው ነው ሲል የደቡብ ኮሪያ ጦር ሰራዊት አክሎ አመልክቷል። በተያያዘ ዜና ሰሜን ኮሪያ ካለፈው ሳምንት አንስቶ በያዘችው ሶስተኛ ዙር የጦር መሳሪያ ሙከራዋ በአገሬው የሰዓት አቆጣጠር እኩለሌሊት ከማለፉ ጥቂት ቀደም ብሎ ነው ከመዲናዋ ፒዮንግያንግ አቅራቢያ ካለ ስፍራ ሚሳይሎቹን ያስወነጨፈችው ሲሉ የደቡብ ኮሪያው ጠቅላይ ጦር አዛዥ አስረድተዋል። ሁለቱም ሚሳይሎች በኮሪያ ባህረ ገብ መሬት ምስራቃዊ የባህር ዳርቻ አቅራቢያ ካለ ውኃ ላይ ማረፋቸው ከማረፋቸው አስቀድሞ አራት መቶ ኪሎ ሜትሮች መምዘግዘጋቸውን ያመለከተው መግለጫ አክሎም የአካባቢውን ሰላምና መረጋጋት አደጋ ላይ የሚጥል ከባድ ትንኮሳ ነው ሲል ኮንኖታል። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳም በበኩላቸው የሚሳኤል ሙከራውን በተመለከተ መንግስታቸው ቤጂንግ በሚገኘው ኤምባሲያቸው በኩል ለሰሜን ኮሪያ ተቃውሞ ማሰማቱን ተናግረዋል። ቶኪዮ ከዋሽንግተንና ከሶል ጋር ካላት የሶስትዮሽ የጸጥታ ትብብር ጥብቅ ክትትል በማድረግ ላይ ነች ብለዋል። ከሀገሪቱ ልዩ የኢኮኖሚ ክልል ወጣ ያለ ስፍራ ላይ ያረፉት ሁለቱ ሚሳይሎች ያደረሱ ጉዳት አለመኖሩንም የጃፓን መከላከያ ሚኒስትር አመልክቷል። በመጨረሻም የእስራኤል ወታደሮች ሦስት ፍልስጤማውያንን ገደሉ። የእስራኤል ወታደሮች ዛሬ ዌስት ባንክ ውስጥ ሶስት ፍልስጤማውያን መግደላቸው ተዘግቧል። ታጣቂዎቹ ናብለስ ከተማ ውስጥ ተሽከርካሪ ላይ ሆነው በእስራኤል ወታደሮች ላይ ተኩስ በከፈቱበት ወቅት መገደላቸውን የእስራኤል ጦር ሰራዊት በሰጠው ማብራሪያ አስታውቋል። የእስራኤል ጦር ከሶስት ጠመንጃና በርካታ ጥይጦች ጋር እንዲሁም ሌሎች ወታደራዊ ቁሳቁሶችን ጨምሮ ከተሽከርካሪዎች ውስጥ ማግኘቱን አመልክቷል። ጥቃቱ የእስራኤል የከፈተችውን ወታደራዊ ዘመቻ የፍልስጤም ታጣቂዎች በፊናቸው የሚሰነዝሯቸውን ጥቃቶችና እስራኤላውያን ሰፋሪዎች በፍልስጤም መንደሮች ላይ የሚያደርሱትን ጉዳት ጨምሮ በዌስት ባንክ ተባብሶ ከቀጠለው ብጥብጥ የቅርብ ጊዜው ነው። አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ሐምሌ 18 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን ቀደም ብዬ ካስተዋወቅኳችሁ የዛሬ አቀናባሪያችን በተጨማሪ ሲሲ አሸናፊና ግርማ ደገፋ በምስል ቅንብሩ አብረውን ይቆያሉ። የማኅበራዊ መገናኛ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሀሪክ ላይ በቀጥታ ማዳመጥ ትችላላችሁ። የድምፅ አሊያም ደግሞ የጽሑፍ መልእክት መተው ለምትፈልጉ ደግሞ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳያችን እንሻገር። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ከሶስት ሳምንታት በፊት ተፈጥሮ በነበረ ግጭት ከአካባቢያቸው የተሰደዱ ነዋሪዎች እስካሁን አለመመለሳቸውን ገለጹ። የአሜሪካ ድምፅ ያነጋገራቸው ተፈናቃዮቹ እስካሁን ወደ ቀያቸው ያልተመለሱት ከሳምንታት በፊት ጥቃት የፈጸሙባቸው ታጣቂዎች በዚያው በግልገል በለስ ከተማ በመኖራቸው እንደሆነ ገልጸዋል። በጉዳዩ ላይ ከአካባቢው ባለሥልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች። በቤኒሻንጉል ጉሙዝ መተከል ዞን ግልገል በለስ ከተማ በነዋሪዎች ላይ ደርሷል ያሉትን ጥቃት ሸሽተው አካባቢያቸውን ለቀው የሚወጡ ተፈናቃዮች ቁጥር መጨመሩን ያነጋገርናቸው ናቸው ነዋሪዎች ይጠቁማሉ። ስማቸው እንዲጠቀስ ያልፈለጉ የግልገል በለስ ከተማ ነዋሪ እንደነበሩ በስልክ የነገሩን አንድ ግለሰብ ባለፈው አርብ በከተማው የተከሰተውን ግጭት ተከትሎ በማግስቱ ቀያቸውን ጥለው ቻግኒ ከተማ ገብተዋል። ዛሬ ደግሞ ንብረቶቻቸውን ጭነው ከቻግኒ ከተማ ወጣ ብላ ወደምትገኝ ብዘረኒካ ወደ ተባልሽ ቀበሌ መሄዳቸውን ይገልጻሉ። ከ1999 ዓ ም ጀምሮ በግልገል በለስ ከተማ መኖር እንደጀመሩ የሚናገሩት እኚሁ ግለሰብ ከቅርብ ዓመታት ወዲህ በአካባቢው በተደጋጋሚ በሚከሰተው ማንነትን መሰረት ያደረገ ጥቃት ብዙ ሰዎችን ማፈናቀሉን ጠቁመዋል። ሁለት ሺ አስራ አንድ ጀምሮ እንፈናቀላለን እንገባለን እንፈናቀላ መከላከያ ድቡ ስለን እንገባለን እንዲደው ሲሉ እንወጣለን ማለት ነው። መጋቢት ላይ ነው የገባ ነው። አሁን ህዝቡ አጠቃላይ ወደ ፓዊ ወረዳ ፓዊ ወረዳ ነው ብዙሀኑ ተጠቅሎ ሄደ። አጣ ጓዙን እየጣለ በካሬታውን በጋሪን በም እያጠቀነ በራሱ እየተሰከመ ወደ ፓዊ ወረዳ ተጠግቷል። አሁን አሁን ዛሬ ዛው ግልገል ነበር ያደርጉ አደረጃጅተን የጓዜ ምንን አደራጅተ ከብቶንም ገሮች ምንን አደረጃጅተ በመኪና ዛሬ አሁን ብዙረካን ይቀበለ ገባ። ግን ስንት ብር ከፈልክ? የመተከል ዞን ዋና አስተዳዳሪ አቶ ለሚን ሳዋ ወያ ግን ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው አርብ ዕለት በግልገል በለስ ከተማ የተከሰተው ግጭት በመንግስት የጸጥታ ኃይሎች በቁጥጥር ስር መዋሉን ገልጸው በአሁኑ ሰዓት ከተማው ወደ ሰላማዊ እንቅስቃሴ ተመልሷል ብለዋል። በዛ አካባቢ አንዳንዴ ጽንፍ ይዞ ዝም ብሎ እንትን የሚሉ አካላት ሊኖሩ ይችላሉ። እንደገና ብቻዬን ሄጄ ልፈልግ ብሎ ያለ አካል አለ። ለምን ብቻህን ትንቀሳቀሳለህ? ፖሊስ ይሄው፣ የአድማ ብተና ይሄው፣ ሚሊሻ ይሄው፣ ከነዚህ ጋር ሁኑና ጠፋ የምትሉትን በሬ ወይም ከብት ፈልጉ ሲባል ኖ እኛ ተነጥለን ለብቻችን ካልፈልግን በስተቀር ተባለ። ይሄ ጤነኛ አካሄድ አይደለም ተባለ። በመሀል የጸጥታ አካላት ጋር ነው ያንን ሰዎች ይዘው የሄዱ አካላት የተጋጩት። ይሁን እንጂ ከዛ በኋላ ምንም አይነት ስጋት የሚሆን ነገር የለም፣ እያንዳንዱ ነገር ተፈጥሾ ተስተካክሏል። እርሳቸው ይህንን ይበሉ እንጂ ግጭቱ ከተከሰተበት ካለፈው ቅዳሜ ጀምሮ እስከ ዛሬ ድረስ የአካባቢው ነዋሪዎች ከደህንነት ስጋት ጋር የተነሳ ንብረታቸውን ይዘው ወደ አጎራባች ፓዊና ቻግኒ ከተሞች እየተጓዙ እንደሆነ ያነጋገርናቸው ተፈናቃዮች ገልጸውልናል። ሌላ ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጪ ከተማውን ለቀው የሚወጡ ሰዎች ቁጥር እየጨመረ እንደመጣ ያስረዳሉ። በማህበረሰቡ ዘንድ ያለው አመኔታ ምንም አመኔታ እስከለለው ድረስ ሴቶችን እንዳይጎዱ ለማሻሻል አሁ ሲባጥል የነበረበትን የሞቀ ቤቱን ከቆርቆሮ ቤት ወጥቶ ዝናብ ላይ ወጥቶ የወደቀ ህዝብ ነው የሚታይ ያለው። ቢያንስ እስከ ሺ አምስት መቶ ድረስ ይሆናል ብዬ ገምታለሁ። እ በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ባለፈው ሳምንት አርብ ታጣቂዎች ከፍተውታል በተባለ ጥቃት ሲቪሎች መገደላቸውን ነዋሪዎችን ጠቅሰን መዘገባችን ይታወሳል። የከተማው ነዋሪዎች ለአሜሪካ ድምፅ ከትናንት በስቲያ እንደተናገሩት በዕለቱ ከቀኑ አስር ሰዓት ከሰላሳ ጀምሮ በተለምዶ ቻይና ካምፕ ተብሎ በሚጠራው አካባቢ ታጣቂዎች በከፈቱት ተኩስ አስር የሚደርሱ ሰላማውያን ሰዎች ሲገደሉ ከዘጠኝ በላይ የሚሆኑት ደግሞ ቆስለው በሕክምና ላይ እንደሚገኙም ነዋሪዎቹ ገልጸው ነበር። ግድያውን የፈጸሙት በጫካ የነበሩና በቅርቡ እርቀ ሰላም ፈጽመው ከገቡ የጎሆዴን ተመላሾች ውስጥ ትጥቅ ያልፈቱ ኃይሎች እንደሆኑ ማመልከታቸው ይታወሳል። አቶ ሌሜሳዋ ወያ ግን የነዋሪዎችን አስተያየት አይቀበሉም። በእርቀ ሰላም ስም የገቡት ታጣቂዎች የሚገኙት ካምፕ ውስጥ ናቸው ብለዋል። መንግስት ጋር አግሪመንት እንትን ብለው የመጡት ከሆኑ እዛ የሆነ ቦታ ላይ ተጠልለው ለብቻቸው እዛ ነው ቁጭ ብለው ተጠብቀው አድማ ብተና ነው መሰሉ የሚጠብቀው። ያለ ፈቃድ መውጣት መግባት አይችልም። ያለው ፋክቱ እውነታው ይሄ ነው። ነገር ግን የተለያየ ፍላጎት ያላቸው አካላት በተለያየ መንገድ ሊያራግቡ ይችላሉ። ከቀጠናው ላይ አንዳች ስጋት የለም። ያነጋገርናቸው የከተማዋ ነዋሪዎች ግን ከጥቃቱ በኋላ በከተማው ለመኖር ስጋት የሆነባቸው ከመንግስት የጸጥታ አካላት ውጭ ታጥቀው የሚንቀሳቀሱ ታጣቂዎችን መመልከታቸው እንደሆነ ተናግረዋል። በከተማ ይዘዋውራሉ ትጥቅ ነው እስታ ፈንጫቸው የተሸከሙ። ሌላው ማህበረሰብ ትጥቅ ይዞ መንቀሳቀስ አይችልም። እነሱ ግን እንደፈለጉ ሀያ መሳሪያ እስታ ፈንጫቸው ታጥቀው መዞር ይችላሉ። የሆነ የዜሮ አንድ ተብሎ የሚጠራ እንትና ለአዳራሽ አለ። እዛ አዳራሽ ላይ ከዝነዋል መሳሪያቸውን ከዛ አዳራሽ ወት ተራራለች የውሃ ጎተራ የምትባል እዛች ላይ እነሱ መሽገው ነው ያሉት። እዛ አዳራሽ ውስጥ ላይ በጣም በሀይለኛ ምሽግ አደራጅተው ነው ያሉት እና ስታይ በጣም ዘግናኝ የሆነ ወይም ሁለት መንግስት ያላት አንዲት ዞን ከተማ ሁለት መንግስት ያለባህና ተብላ ምትጠረጠር ከተማ ናት። መከላከያ አለ ፌደራል አለ። ያ ሁሉ ዝም ብሎ የራሱን ታጥቆ እኮ ዝም ብሎ ከማያቶች ይሄ ነው ብሎ ለምንድን ነው እንዴ ከዘ በህዝብ ላይ ጉዳት የምታደርሱት? ምን ብሎ የሚጠይቃቸውም የለም። መከላከያም አለ እነሱም አሉ። እነሱ የምትሏቸው እና ማን ናቸው? አለ ይህ ድረው ነው ፈየማ ፈየ ዝበንትን እኮ ለታዲስ ሰው ተብለው የገቡ ናቸው። ታጣቂ ማለት ወረዳ ያመነበት ህዝብ ያመነበት ነው ታጣቂ ይባላል። እነዚህ ግን ያው ሸፍደው ደውሎ ከጫካ የገቡ ናቸው። ለታዲሶ ተብለው ነበር የገቡ። ሲገቡ ግን ፍቅ አላወረዱም። ብሬላላቸው ቅንቡላ አላቸው ያን እንዳለ ተረከረ ይዘው ነው የገቡ። እቃችሁን እየሸከፋችሁ እያስጫናችሁ ስትወጡ የሰበሰባችሁ አካል የለም። ሰብሰባ አንድም ያወያየን ነገር የለም። በየግላችን ግን እንደዛ መስመር ለመስመር እዛ ስንገናኝ ማለት ነው፣ እስኪ ተረጋጉ፣ እናንተ ቀስ ማስበ ተረጋጉም ይልናል ይሉናል ማለት ነው። እና ማን ናቸው? እኛ ግን መከላከያዎች ማለት ነው። እኛ ምን አይተን እንረጋጋ? ምሳሌ እነዚህ ሰዎች ሰባት፣ ስምንት ብር ይዘው ነው የጨፈጨፉት። አንዱ ሰፈር ይሄ ሲሆን ማነህ ያለልን የህግ አካል አለው ማነህ ምንድን ነው ብሎ ያበጣልን እስከሌለ ድረስ እኛ እንዴት ነው የምንረጋጋና ቀስ የምንል? ምን አይተን እንረጋጋ? የኢትዮጵያ ሰብአዊ መብቶች ጉባኤ ባወጣው መግለጫ በቤኒሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ ግልገል በለስ ከተማ ሰኔ 30 2015 ዓ.ም በክልሉ ታጥቀው የሚንቀሳቀሱ ቡድኖች ባደረሱት ጥቃት ሴቶችና ሕፃናትን ጨምሮ ቁጥራቸውን በውል ያልገለጻቸው ሰዎች መገደላቸውንና መቁሰላቸውን እንዲሁም መፈናቀላቸውን ገልጿል። ኢሰመጉ ከአካባቢው ያሰባሰብኩት ያለውን መረጃ ጠቅሰው ጥቃቱ በተፈጸመባቸው አካባቢዎች በቅርብ ርቀት ላይ የመንግስት የጸጥታ የጸጥታ ኃይሎች ካምፕ የነበረ ቢሆንም አፋጣኝ ምላሽ አለመስጠቱንና አሁንም ድረስ ነዋሪዎች ዳግም ጥቃት እንዳይፈጸም ስጋት ላይ መሆናቸውን አክሏል። ኢሰመጎ የቤኒሻንጉል ጉምዝ ክልላዊ መንግስት እንዲሁም የፌዴራል መንግስት በመተከል ዞን ማንዱራ ወረዳ ግልገል በለስ ከተማ በተፈጸመው ጥቃት እጃቸው ያለበትን አካላት ለፍርድ እንዲያቀርብ በቤኒሻንጉል ጉምዝ ክልል መተከል ዞን በተደጋጋሚ እየተፈጸሙ ያሉና በክልሉ መንግስት ዘላቂ መፍትሄ ሊያገኙ ያልቻሉ የሰብአዊ መብቶች ጥሰቶችን መንግስት በአስቸኳይ እንዲያስቆም ተገቢውም በቂ ምርመራ እንዲያደርግ ጥሰት ፈጻሚዎችን ለሕግ እንዲያቀርብ የነዋሪዎችን ደህንነት እንዲያስጠብቅና ኃላፊነቱን እንዲወጣ ኢሰመጉ ጥሪውን አቅርቧል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ብላ አስቴር ምስጋና ያሰማችን የዕለቱን አብይ እርስ ዘገባ ነበረ። የትንታኔው መጽሄት ይቀጥላል። ባለፈው የአንድ ሳምንት ጊዜ ውስጥ በአፋርና አማራ ክልሎች ሶስት የረዴ ሰራተኞች እንደተገደሉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገልጸዋል። ከሦስቱ ሠራተኞች ሁለቱ በአፋር አንዱ ደግሞ በአማራ ክልል እንደተገደሉ የተናገሩት የምክር ቤቱ ዋና ዳይሬክተር ሄኖክ መለሰ ከሰሜኑ ጦርነት በኋላ በቁጥር አርባ የሚደርሱ የሰብአዊ ድጋፍ ሠራተኞች መገደላቸውን ተናግረዋል። ግድያ የተፈጸመባቸው ሰራተኞች ይሰሩባቸው የነበሩትን ተቋማት ከመግለጽ የተቆጠቡት አቶ ሄኖክ ለረዴት ሰራተኞች ጥበቃና ከለላ እንዲደረግም ጠይቀዋል። እስካሁን ሰራተኞቹ ሰሞኑን እንደተገደሉበት የገለጸ የተራዶ ድርጅት ባይኖርም ባለፈው ቅዳሜ በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ተደረገ በተባለ የተኩስ ልውጥ ከተገደሉ ሰላማውያን መካከል አንዱ የረዴት ድርጅት ሰራተኛ እንደሆነ መዘገባችን ይታወሳል። ኬኔዲ አባተ የዚህን ጉዳይ ዝርዝር ነግረናል። የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ ማክሰኞ ሐምሌ 18 ቀን 2015 ዓ ምት ባወጣው መግለጫ ከቅርብ ጊዜ ወዲህ በኢትዮጵያ አንዳንድ አካባቢዎች በሲቪል ማህበረሰብ ድርጅቶች የሰብአዊ ድጋፍ ሰራተኞች ላይ እየደረሰ ያለው ጉዳት በከፍተኛ ሁኔታ አሳስቦኛል ብሏል። በቅርቡም በአፋርና አማራ ክልሎች የተወሰኑ አካባቢዎች በስራ ላይ በነበሩ የሰብአዊ ድጋፍ ሰራተኞች ላይ የሞት አደጋ መድረሱንም አስታውቋል። የሞት አደጋው የደረሰው ከአንድ ሳምንት ወዲህ ይህ ባሉት ቀናት ውስጥ መሆኑን ለአሜሪካ ድምጽ የገለጹት የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ሄኖክ መለሰ በዚህም ሶስት የሰብአዊ ድጋፍ ሰራተኞች መገደላቸውን ተናግረዋል። በተለያየ የሀገራችን ክፍል ባሉ ውጥረቶች፣ ግጭቶች የተነሳ እንዲሁ ደግሞ በርካታ ወገኖችም ድጋፍ የሚፈልጉ በመሆናቸው የሲቪል ማህበረሰብ ድርጅቶች ተንቀሳቅሰው ይህንን ድጋፍ ለወገን ማድረስ ተቀዳሚ ተግባራቸው ነው። ያንን በሚያከናወኑበት ጊዜ እንግዲህ ያው አፋርም በአማራ ክልልም የተወሰኑ የሲቪል ማህበረሰብ ድርጅት ሰራተኞች ሰብአዊ ድጋፍ ላይ የተሰማሩ ሰዎች ህይወታቸው አልፏል። ሶስት ናቸው። ሁለቱ አፋር ላይ ነው የተገደሉት፣ አንደኛው አማራ ክልል ላይ ነው። በዚህ አንድ ሳምንት ውስጥ የሆነ ነገር ነው። ግድያ ውሳ እንዲያው ሆን ተብሎ ኢላማ ተደረገው የተፈጸመ ነው ወይስ በአጋጣሚ በተባራሪ ጥይትና በመሰል መንገዶች ነው? እንዲሁም በማን ነው የተፈጸመው የሚለውንስ አጣርታችኋል ጣርታችኋል? እንግዲህ ይሄ በተጨማሪ ዲቴሎቹን ማጣራትም ስለሚፈልግ ድርጅቶቹም በየግላቸው አጣርተው ክሮስፋየር ሊሆን ይችላል፣ ወይም ሌሎች ነገሮች ሊሆኑ ይችላሉ። በጥልቀት እነሱ ቢያወጡት ይሻላል። አቶ ሄኖክ ምክር ቤታቸው በአማራና በአፋር ክልሎች ባለፉት ጥቂት ቀናት ውስጥ ተገድለዋል ያሏቸው ሶስት ሰዎች የየትኞቹ የሰብአዊ ድርጅት ሰራተኞች እንደሆኑ ከመግለጽም ተቆጥበዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ሰራተኞቻቸው መገደላቸውን ይፋ ያደረጉ የሰብአዊ ረዴት ድርጅቶችም የሉም። ሆኖም በአማራ ክልል ካለው የጸጥታ መደፍረስና ተኩስ ጋር ተያይዞ ሰሞኑን የደረሰውን የሞትና የአካል ጉዳት በተመለከተ ትናንት ባሰራጨነው ዘገባ ላይ በወልዲያ ከተማ ባለፈው ቅዳሜ ምሽት በተፈጠረ ተኩስ ሁለት ንጹሐን ሰዎች መገደላቸውንና ከነዚህም አንዱ በስም ያልጠቀሱት የረድኤት ድርጅት ሰራተኛ መሆኑን አንድ የወልዲያ ሆስፒታል ባልደረባ መናገራቸው ይታወሳል። የወልዲያ ከተማ መንግስት ኮሚኒኬሽን መምሪያ ኃላፊም የሁለት ሰላማዊ ሰዎች ሕይወት ማለፉንና የአንደኛው ሟች አድራሻ እንዳልታወቀ ገልጸው ነበር። አፋር ክልል ተገደሉ የተባሉትን ሁለት የሰብአዊ ድጋፍ ሰራተኞች በተመለከተ ከክልሉ መንግስት ኒ ኮሚኒኬሽንና ከክልሉ የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊዎች በስልክ አስተያየት ለማግኘት ያደረግነው ተደጋጋሚ ሙከራ ሊሳካልን አልቻለም። ያም ሆነ ይህ፣ የሰብአዊ ድጋፍ ሰራተኞች ግድያ እየጨመረ መምጣቱ በአገልግሎቱ ላይ እክል እንደሚፈጥር የሚገልጹት የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ሄኖክ መለሰ የረዴት ሰራተኞች በዓለም አቀፍ ህግ መሰረት ጥበቃ ሊደረግላቸው እንደሚገባ አሳስበዋል። የሰሜኑ ጦርነት ግጭት ቁጥር እንግዲህ ወደ አርባ እየደረሱ ማለት ነው እና ይሄ ቀላል ቁጥር አይደለም። ሰዎች የሲቪል ማህበረሰብ ድርጅት እንቅስቃሴ፣ የሰብአዊ ድጋፍ እንቅስቃሴ ለትርፍ ያልሆነ ሰብአዊነትን ማዕከል አድርጎ የሚሰራ ነው እና ይሄ ደግሞ ምናልባትም ስራው ላይ ከፍተኛ የሆነ እንቅፋት ሊፈጥር ይችላል። መረዳት መታገዝ ያለባቸው ወገኖች እንግዲህ እንዲያገኙት የሚችል ድጋፍ በጣም ይቀንሳል ብለን እናስባለን። ሌላው በዋነኝነት እንግዲህ በምንም አይነት አውድ ውስጥም ቢሆን የግብረሰናይ ስራዎች መቀተል ተጠናክሮ መሰራት ያለባቸው ነገሮች ናቸው። ያ ሲሆን ደግሞ ህይወታቸውን ሰብውተው የሚንቀሳቀሱ የሚሰሩ ሰዎች ሊታሰብላቸው እና ዓለም አቀፍ መርህንም ደግሞ ማዕከል ያደረገም የተለየ ጥበቃ ከለላ እንደሚያስፈልጋቸው ለመግለጽ ነው። በተያያዘ በቅርቡ በጋምቤላ ክልል አንዳንድ አካባቢዎች የተፈጠረውን ግጭት ተከትሎ በንጹሐን ዜጎች ላይ የደረሰው ሞት መፈናቀልና የሰብአዊ ቀውስ እንዲሁም ከግጭቱ ጋር ተያይዞ በዜጎች ላይ የተፈጠረው የደህንነት ስጋት በእጅጉ እንደሚያሳስበውም ምክር ቤቱ አመልክቷል ኢትዮጵያ ከምትገኝበት ተለዋዋጭ የግጭት አውድ እንድትወጣ ሁሉም ባለድርሻ አካላት ለሰላማዊ መፍትሄ ትኩረት እንዲሰጡ የሚያሳስበው ምክር ቤቱ መንግስትም የዜጎችን ሰላምና ደህንነት የማረጋ መረጋጋት ግዴታውን በአግባቡ እንዲወጣ ሲል ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲና አመሰግናለሁ። ከአሜሪካ ድምፅ የማክሰኞ ምሽት ዝግጅታችን ይቀጥላል። ቀደም ብለን በአብይ ርዕስ ጉዳያችን በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ከሶስት ሳምንታት በፊት ተፈጥሮ በነበረው ግጭት ከአካባቢያቸው የተሰደዱ ነዋሪዎች እስካሁን አለመመለሳቸውን የሚገልጽ ዘገባ አስደምጠናችሁ ነበረ። ያስደመጥናችሁ ዘገባ ግን ከአንድ ሳምንት በፊት የተላለፈ ነው። ዛ ለተፈጠረው የቴክኒክ ችግር በእጅጉ ይቅርታ እየጠየቅን ዛሬ አመሻሹን የተላከውን አዲሱን ዘገባ በመቀጠል እናስደምጣችኋለን። የአራት ልጆች አባት እንደሆኑ የገለጹልን አደም መስፍን በአሁኑ ሰዓት ከግልገል በለስ ወደ ፓዊ መውጫ በምትገኝ አንድ መንደር ከሌሎች በሺዎች ከሚቆጠሩ ተፈናቃዮች ጋር ከተቀመጡ ሶስት ሳምንት እንደሆናቸው ተናግረዋል። ወደ ቀያቸው ለመመለስ ስጋት እንዳለባቸው ገልጸዋል። የተመለሰ አንድም የቀጠና ሁለት እና የዜሮ ሁለት የምዘው ናቸው። አፈናቃዩ ምራቱ አመራሮች ናቸው። ስለዚህ እንዴት ብለን ንብረታችን ቀርቶ ቤታችን ቆርቆሮ እየተነሳ ነው። ግልግል በለስ ከተማ ገበያ ውስጥ ጥቃቅን ነገር በመሸጥ ትተዳደር እንደነበር የገለጸችልን ከድጃን ድሪስ የተባለች ሌላው አስተያየት ሰጪ ከግጭቱ በኋላ ይደርስብኛል ያለችውን ጥቃት ሸሽታ አንድ ልጇን ይዛ በሌሊት እንደወጣች እና ከከተማው ወጣ ብሎ ከሚገኘው መንደር ከሰው ቤት ተጠግታ እየኖረች እንደሆነ ትናገራለች። እንዴት ነን እንመለሳለን? በምን መልኩ ቤቱንም እነሱ ገብቶ ተቀምጦበታል ተቀምተውበት አሌኛነ ራሱ ንች ያሉበት እምም ጋብለን ነው የምንመለሰው። እንመለስም የጠየቀን ክፍል የለም፣ የተመለሰም ሰው የለም። ነገር እንደ ተራቆተ ነገር የለም። በጉዳይ ዙሪያ የመተከል ዞን ዋና አስተዳዳሪን አቶ ለሚሰዋ ወያን አስተያየት ለማካተት በእጅ ስልካቸው ላይ ብንደውልም ስልካቸው ባለመስራቱ አስተያየታቸውን ማካተት አልቻልንም። ከሶስት ሳምንት በፊት ግጭቱን በተመለከተ በሰጡት አስተያየት ግን አካባቢው ወደ ሰላማዊ እንቅስቃሴ መመለሱን ገልጸው ነበር። ምንም አይነት ስጋት የሚሆን ነገር የለም። ለደህንነታቸው ሲባል ስሚያ ይጠቀስ ያሉን ሌላው አስተያየት ሰጪ አካባቢውን ለቀው ከወጡ በኋላ የተፈናቃዮቹ ሀብትና ንብረት እየተዘረፈ እንደሆነ ትላንት ወደ ቦታው ሄደው ማረጋገጥ መቻላቸውን ነግረውናል።

የኢትዮጵያ ሰብአዊ መብቶች ኮሚሽን ከሳምንት በፊት ባወጣው መግለጫ በቤኒሻንጉል ጉምዝ ክልል መተከል ዞን በግልገል በለስ ከተማ ሰኔ 30 2015 ዓ.ም የታጠቁ ኃይሎች በከፈቱት ተኩስ ስምንት ሰዎች መገደላቸውንና አስራ ስድስት መቁሰላቸውን ቀሪዎቹም አካባቢያቸውን ለቀው መሰደዳቸውን ገልጾ ነበር። ኮሚሽኑ ከአካባቢው ነዋሪዎችና ባለስልጣናት ጋር አደረግኩት ባለው ማጣራትም ጥቃቱን የፈጸሙት በቅርቡ ከመንግስት ጋር እርቅ ፈጽመው የገቡ የጉምስ ህዝቦች ዲሞክራሲያዊ ንቅናቄ ታጣቂዎች ናቸው ማለቱን ጠቅሰን መዘገባችን ይታወሳል። በወቅቱ ያነጋገርናቸው የአካባቢው ባለስልጣናትና የጉምዝ ህዝቦች ዴሞክራሲያዊ ንቅናቄ ሊቀመንበር የኮሚሽኑን ውንጀላ አልተቀበሉትም። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ ኢትዮጵያ ውስጥ በታጣቂዎች የሚፈጸመው ጥቃት አሳሳቢ ሆኖ መቀጠሉን መግለጻቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን በድጋሚ በእጅጉ አመሰግናለሁ። አሁን ወደ ሌላኛዋ አፍሪካዊት ሀገር ሶማሊያ እናቀናለን። በሶማሊያ ዋና ከተማ ሞጋዲሹ በሚገኝ የጦር ሰፈር የወታደር ማሰልጠኛ ላይ የአልሸባብ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 13 ወታደሮች ሲገደሉ ሌሎች 20 ወታደሮች ደግሞ እንደ ቆሰሉ ተገልጸዋል። ጽንፈኛው እስላማዊ ታጣቂ ቡድን አልሸባብ ለጥቃቱ ኃላፊ ነኝ ብለዋል። ትንታኞቹ እንደሚናገሩት የደረሰው ጥቃት ከአልሸባብ ጋር እየተፋለመ ያለው የመንግስቱ የጦር ኃይል ምን ያህል ለጥቃት ተጋላጭ እንደሆነ የሚጠቁም ነው። አህመድ መሐመድ ከሞቃዲሾ ያጠናቀረውን ዘገባ በመቀጠል ይሰማል። የአፍሪካ ህብረት ያሰማራቸው ኃይሎች እየወጡ መሆናቸውን ተከትሎ በጦር ሰፈሮች እና በሲቪሎች ላይ ኢላማ ያደረጉ ጥቃቶች በተከታታይ የሚያደርሰው አልሸባብ ትናንትና ሰኞም ሞቃዲሾ ዳርቻ በሚገኝ ወታደራዊ ማሰልጠኛ ላይ አጥፍቶ ጠፊ ጥቃት አድርሷል። ስማቸው እንዳይጠቀስ የጠየቁ አንድ የሶማሊያ የጦር መኮንን ለቪኦኤ በሰጡት ቃል በማሰልጠኛ አካዳሚው ቁርስ ለመመገብ ተሰልፈው የነበሩ ቢያንስ 13 ወታደሮች መገደላቸውንና ሌሎች 20 ወታደሮች መቁሰላቸውን ገልጸዋል። ከሞቱት መካከል አንዱ እራሱ አጥፍቶ ጠፊው መሆኑን ያመለከቱት ተንታኞች ጥቃቱ የሶማሊያን የጦር ሰራዊት መዳከም የሚያመለክት እንደሆነ ይናገራሉ። መሐመድ መሀመድ ኢጋል ሞቃዲሾ የሚገኘው የፖሊሲ ተቋም ሶማሊ ሲቪክ ሀውስ የደህንነት ጉዳይ ተንታኝ ናቸው። አልሸባብ የጦር ሰራዊቱ ውስጥ ሰርጎ መግባቱን ከዚያም በላይ አደገኛ መሳሪያዎችንም ጭምር ወታደራዊ ተቃውሞት ውስጥ አሽልኮ ማስገባት እንደሚችል ዓለምን ማሳየቱ ነው። ሌላው ደግሞ የታቀዱ ወታደራዊ ጥቃቶችን የማሰናከል አቅም ያለው መሆኑን፣ የጦር ኃይሉን እንቅስቃሴዎች ለማዳከም እንደሚችል አረጋግጠዋል። የሶማሊያ መንግስት ሁለተኛውን ምዕራፍ የማጥቃት ዘመቻ ከመጀመሩ በፊት አልሸባብ ቀድሞ የመንግስት ይዞታዎችን ማዳከም እንደሚፈልግ ነው ተንታኙ ያስረዱት። የሶማሊያ መንግስት ሁለተኛ ምዕራፍ ዘመቻውን በአጎራባች ሀገሮች በኢትዮጵያ፣ በጅቡቲ፣ በኬንያ እና በመሳሰሉት እየታገዘ ለመጀመር እቅድ እንዳለው አስታውቋል። ተንታኝ ኢጋል ተጨማሪ አስተያየት አላቸው። ወረር ለውቃደ አካዲሚየደ ጃልሲያድ አያ አፈሬን ከለ ሙሂም አልሸባብ ትርተ ደለ ጃልሲያድ አካዳሚ ላይ ባደረሰው ጥቃት አልሸባብ ለሶማሊያ መንግስት እንደገና ትልቅ መልእክት አስተላልፏል። ሁለተኛው ምዕራፍ የጥቃት እቅድ ከባድ እንደሚሆን እንደ መጀመሪያው ቀላል አይሆንም እያላቸው ነው። በሞቃዲሾ ዩኒቨርሲቲ የጸጥታ ጥናቶች መምህር የሆኑት ማህዲ ሙሴ ሐሰን በበኩላቸው ለቪኦኤ በሰጡት ቃል አልሸባብ የመንግስቱ ወታደራዊ ተቋማት ውስጥ ሰርጎ ለመግባት መቻሉ የብሔራዊ የጦር ኃይሉን አቅምና ገጽታ በአሉታዊ መልኩ የሚያንጸባርቅ መሆኑን አውስተዋል። ከአሁን በፊትም ይህ ቡድን በጸጥታ ተቋማትና በተለያዩ ከፍተኛ ጥበቃ በሚደረግላቸው ተቋማት ውስጥ ሰርጎ ሲንቀሳቀስ እንደነበር የተናገሩት ተንታኙ ቡድኑ በተጠቀሱት ተቋማት ውስጥ የራሱን ሰዎች ሰግስጓል የሚል ስጋት እንደነበረ ተናግረዋል። ሩ ሚትሪ ጉሩ ሱ ውለ ጉዳ አንድ ተቀናቃኝ ኃይል ቦምብ የታጠቀ አጥፍቶ ጠፊ ወታደራዊ ማሰልጠኛ ውስጥ ማስገባት መቻሉ የመንግስቱንም የጦር ኃይሉንም ስም ያጎድፋል፣ በተዋጊዎቹ በህዝቡ፣ እንዲሁም በዓለም አቀፍ አጋሮቹ ዘንድ ያለውን አመኔታም ይሸረሽራል። ሐሰን ይህንን ይበሉ እንጂ አልሸባብ የሚያደርሰው ጥቃት እየጨመረ የመጣው የአፍሪካ ህብረት ኃይሎች በይዞታቸው ስር የነበሩትን ድጋፍ ሰጪ የጦር ሰፈሮች ለሶማሊያ ብሔራዊ የጦር ሰራዊት በማስረከባቸው ነው የሚለውን አመለካከት ግን አይቀበሉም። እንደ እሳቸው አባባል ወረረዲ ደዋንሃን ኮሓ ከሶ ሁርጅ አልሸባብ በቅርብ ጊዜያት በመንግስቱ እንዲሁም በመጀመሪያው ምዕራፍ ባስለቀቃቸው አካባቢዎች ያደረሰው ጥቃት አትሚስ የጦር ሰፈሮቹን ከማስረከቡ ጋር የሚያገናኘው ነገር የለም። ምክንያቱም በተጠቀሱት አካባቢዎች የወሰደውን ወታደራዊ እርምጃ የወሰዱት የሶማሊያ መንግስትና የአካባቢው ጎሳ ሚልሻዎች ናቸው። የጸጥታ ጉዳይ ተንታኞች ግን ይህ የተባበሩት መንግስታት ድርጅት ያወጣው እቅድ አልሸባብ እያንሰራራና አቅሙን እያፈረጠመ ካለበት ሁኔታ አኳያ ሊከብድ እንደሚችል ሲያስጠነቅቁ ቆይተዋል። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር በአንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ዝግጅት ነው። የመጀመሪያው ምዕራፍ ዝግጅታችን በዚህ ተጠናቋል። ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን ስንሻገር ንግድና ምጣኔ ሀብት እናገኛለን። ጠቅላይ ሚኒስትር አብይ አህመድ በማንኛውም መልኩ የሚያገኙት ገንዘብ የሥራ አስፈጻሚው አካል ቁንጮ ሆነው አገርን በሚመሩበት የርዕሰ መንግሥት ሥልጣናቸው እስከሆነ ድረስ ሕጋዊ የበጀት ዝግጅትን ተከትሎ ሊሰራበት እንደሚገባ የመጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ አሳሰቡ። የሕገ መንግሥታዊ ሕግና መንግሥታዊ አስተዳደር ምሁሩ አቶ እንዳልካቸው ገረመው በማንኛውም መልኩ በመንግሥት ወጪ የሚደረጉ ሂሳቦች ሕጋዊ መሠረት ሊኖራቸው እንደሚገባ ይገልጻሉ። ይህም ለቁጥጥርና ሚዛን ስርዓቱ አመቺ እንደሆነ ያስችላል ይላሉ። የዛሬው የንግድና ምጣኔ ሀብት ዝግጅታችን ትኩረት ነው። አስመማዋዬ ነው። እንደሚከተለው አቀናብሮታል። የወርሃ መጋቢት 2010 ዓ ም የሥርዓተ መንግሥት ለውጥ ተከትሎ በተቆጠሩት አምስት ዓመታት በጠቅላይ ሚኒስትር አብይ አህመድ የቅርብ ክትትል በልዩ ልዩ የአገሪቱ አካባቢዎች በቢሊዮን ብሮች ወጪ የተደረገባቸው አዲስ የቱሪዝም መዳረሻዎች እየተሰሩ ለአገልግሎት ክፍት እየሆኑ ይገኛሉ። በመዲናይቱ አዲስ አበባ እንጦጦና ካሎ የሱልት ግርጌን ይዞ ጣፎ የሚደርሰውና የጫካ ፕሮጀክት እየተባለ የሚጠራው የጠቅላይ ሚኒስትሩ የግማሽ ስርሌን ብር የቤተ መንግስት ፕሮጀክት የቅርቡና በሰፊው እያነጋገረ ያለ ነው። ግንባታቸው የተጠናቀቁትና አሁን በግንባታ ላይ ያሉት የጠቅላይ ሚኒስትሩ ግዙፍ ፕሮጀክቶች የፋይናንስ ምንጭና የአጠቃቀም ግልጽነትን አስመልክቶ በግልጽ የሚታወቅ ነገር አለመኖሩ ከተቃዋሚ ፖለቲከኞችና ከመስኩ ምሁራን አልፎ የሀገሪቱ የመጨረሻው ህግ አውጪ አካል በሆነው የህዝብ ተወካዮች ምክር ቤት እንደራሴዎች ተደጋጋሚ ጥያቄ እያስነሳ ይገኛል። ጠቅላይ ሚኒስትር አብይ አህመድም ተወካዮች ምክር ቤት ምላሽ ከሰጡባቸው የእንደራሴዎች ጥያቄዎች ውስጥ የፕሮጀክቶቹ የገንዘብ ምንጭና ያጠቃቀማቸውን ግልጽነት የተመለከተውም ይገኝበታል። የፕሮጀክቶቹ የፋይናንስ ምንጭ በእርሳቸው ጠያቂነት በልግስና የተገኘ ገንዘብ በመሆኑ በአገሪቱ ዓመታዊ በጀት ውስጥ እንደማይካተትና ፓርላማውን ጥያቄ ሊያነሳበት እንደማይችልም ተናግረዋል። ይልቁንም ጠቅላይ ሚኒስትሩ ምክር ቤቱ ሊያሳስቡት ይገባል ያሏቸው ሌሎች መጠይቆችን ማንሳት መምረጣቸውም ይታወሳል። የዓለም ባንክ አማካሪ የነበሩት የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ እንደሚሉት እንደ ኢትዮጵያ የካፒታል እጥረት ባለባቸው ሀገራት ፋይናንስን በግልጽነትና ኃላፊነት በተሞላበት መልኩ የማስተዳደር መርህን ሊከተሉ ይገባል። ይሄ የአገር ጉዳይ ነው እንጂ የፓርቲ ጉዳይም አደለም የግለሰብ ጉዳይም አደለም፣ የአንድ ባለሀብትም ጉዳይ አደለም። ባለሀብቶች የራሳቸውን ስራ ይሰራሉ። በመንግስት ደረጃ ግን አብዛኛው ነገር ዘጠና ዘጠኝ በመቶ የሚሆነው ግልጽነት ባለው ኃላፊነት ባለው ሀብትን በማያባክንና ትኩረት በሚሰጥ ደረጃ መሰራት አለበት። አለያ እጅግ በጣም ሚዛናዊ ያልሆነ የልማት ሁኔታ ይካሄዳል። ለምሳሌ አንድ ፕሮጀክት ወላይታ ውስጥ ይሰራ ይባል። ያነው ፕሮጀክት ለብቻ ተለይቶ ወጥቶ የሚሰራ አይደለም። በዚያ አካባቢ የሚኖር ህዝብ አለ አይደለም። በዚያ አካባቢ የሚኖር ያለ የተፈጥሮ ሀብት አለ። ያነ ከሌላው ጋር መያያዝ ይኖርበታል። ዝም ብሎ እንዲሁ ቤተ መንግስት፣ አንድ ቦታ ልስራ ቢባል ወይም ደግሞ ናሽናል ፓርክ ልስራ ቢባል ለህብረተሰቡ የሚኖረው ፋይዳ ምንድነው? የሚለው ጥያቄ መጠየቅ ይኖርበታል። ያ ሊሆን የሚችለው ምንድነው? ግልጽነት ሲኖር ነው። ምክር ቤቱ ተወያይቶበት ይሄ ገንዘብ ለዚህ ያዋጣል፣ ምርትን ያሳድጋል፣ የስራ እድልን ይፈጥራል፣ የሀገሪቱን ጠቅላላ ገቢ ያጠናክራል፣ ድህነትን ይቀርፋል በሚል መስመር ነው ሊሰራ የሚችለው። አለያ ግን በጣም የተዛባ ኢኮኖሚ ስለሆነ የኢትዮጵያ ኢኮኖሚ ያንን የተዛባውን ኢኮኖሚ በበለጠ እየተዛባ እያደረገው ይሄዳል ማለት ነው። በተለያዩ የከፍተኛ ትምህርት ተቋማት በመምህርነት ያገለገሉት የህገ መንግስታዊ ህግና መንግስታዊ አስተዳደር ምሁር አቶ እንዳልካቸው ገረመው መንግስታዊ ወጪዎች በማንኛውም መልኩ ህጋዊ መሰረት ያስፈልጋቸዋል ይላሉ። ለዚህም ጥቅም ላይ የሚውሉ ወጪዎች ለህግ አውጪው የህዝብ ተወካዮች ምክር ቤት ቀርበው መጽደቅ እንዳለባቸውም ገልጸዋል። ይህም ጠቅላይ ሚኒስትሩን ጨምሮ የትኛውም መንግሥት አካል ሕጉንና ሥራውን ጠብቆ ገንዘብ ወጪ ስለማድረጉ በሚመለከተው አካል ለመቆጣጠር ምቹ ሁኔታ እንደሚፈጥር ያመለክታሉ። ማንኛውም የስራ አስፈጻሚው አካል ጠቅላይ ሚኒስትር ጽህፈት ቤቱንም ጨምሮ ለሚያከናውኗቸው የመንግስታዊ ወጪዎች ህጉን ተከትለው ስራ ላይ እንዲያውሉ አስገዳጅ የህግ ድንጋጌዎችና ስርዓቶች ናቸው። ያንን ሊከተሉ እንደሚገባ ይህንን ባላደረጉ ጊዜ እነዚህን የሚከታተላቸው የአስፈፃሚው መስሪያ ቤት በዋናነት ሶስት አካሎች የኦዲተር ጄኔራል አንዱ፣ ፋይናንስ ሚኒስትሪው፣ የግዢዎች እና ንብረት አስተዳደር ኤጀንሲው። እነዚህ በዋናነት ውስጣዊ ሆነው አስፈፃሚው አካል ይቆጣጠራሉ። ከነዚህ አልፎ ፓርላማው ደግሞ ቋሚ ኮሚቴዎች ይኖሩታል፣ ይከታተላል። ማንኛውም ሚኒስተር መስሪያ ቤትም ይሁን በአጠቃላይ ደግሞ ጠቅላይ ሚኒስተሩ መንግስታቸውን የስራ አስፈጻሚውን አጠቃላይ ወክሎ ለሚያደርጓቸው ማንኛውም ፐብሊክ ወጪዎች እና ስራዎች አፈጻጸሞች ይገመግማል ማለት ነው። ይህንን ቁጥጥር የሚያደርግበት መሰረት እንግዲህ ምንን መሰረት አድርጎ ነው? ስራ ላይ ያሉትን የፌዴራል ፋይናንስ ህጎች መሰረት አድርጎ ነው ማለት ነው። ለዚህ ደግሞ መሰረቱ ደግሞ ምንድነው? ህገ መንግስቱ ነው። ህገ መንግስቱ የሰጠው ስልጣን ማንኛውም ወጪዎች ህጉን ተከትለው የሚወጡና ሲመጡም ከምንጫቸው ጀምሮ ማለት ነው። ስለዚህ በዋናነት ከውጭ ሀገሮች ከውጭ መንግስታት የተሰጡ ልገሳዎችም ይሆኑ እርዳታዎችም ይሆኑ ጠቅላይ ሚኒስትሩን በግል በሚመለከት የሚሰጡ ከሆነ እሳቸው ደግሞ ጥቅም ላይ የሚያውሉት ከሆነ ያ ጥቅም ላይ የሚውለው ገንዘብ ህጉን ተከትሎ መግባት መቻል አለበት፣ መጀመሪያ ራሱ ማለት ነው። ምክንያቱም ከማለት ቀጥተኛ የሚሆን ቀጥተኛ ያልሆነ ገቢ ስለሚል ማለት ነው። ያንን ተከትሎ ካልሄደ ያፈጻጸሙ በጣም አስቸጋሪ ነው የሚያደርገው ኤክስፔንድ የሚደረግበትን መንገድ የተሳሳተ ስለሚሆን ማለት። ከዛ ባለፈ ግን ምንድን አስተዳደር መስሪያ ቤቶች አስፈጻሚው አካል የሚያከናውኗቸው ማንኛውንም ጉዳዮች ፓርላማው ጠርቶ የመጠየቅ ሙሉ ህገ መንግስታዊ ስልጣን አለው። ይህ ደግሞ በዋናነት የመንግስታዊ ባህሪው ራሱ ይነሳል፣ ፓርላሜንታሪ ሲስተም ከምንለው ማለት ነው። የመጨረሻው ስልጣን ባለቤት የሆነው ከመንግስት ውስጥ እሱ እንደመሆኑ መጠን ነው አለ። ስለዚህ ጥያቄዎችን ከማስነሳትም አልፎ በጣም አደገኛ አዝማሚያ ነው። ሰኔ ያ ዘጠኝ ቀን ሁለት ሺ አስራ አምስት ዓመተ ምህረት በተካሄደው የህዝብ ተወካዮች ምክር ቤት ስብሰባ ላይ ጉዳዩ በድጋሚ የተነሳላቸው ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የተገነቡ ፓርኮች የገንዘብ ምንጭ ከቻይናና ከተባበሩት አረብ ምሬቶች በተገኘ ድጋፍ እንደሆነ ገልጸዋል። ስራው ራሳቸው በመረጡት ተቋራጭ የተሰራ በመሆኑ ኦዲት ማድረግ ከተፈለገ ድጋፉን የሰጡትን የሚመለከት ነው ሲሉም ምላሽ ሰጥተዋል። የዩኤዩ ፕሬዚዳንት ሼክ መሐመድ ቢንዛይድ ዩኒቲ ፓርክ አርባ ምናምን ሄክታር ከተማ መሀል ብዙ ዛፍ ያለው ለብዙ አገልግሎት የሚውል ቦታ አለ፣ ግን ላሰራ ገንዘብ የለኝም የሚል ጥያቄ አቅርቤላቸው ተቀብለውት ኮንትራት ሰጥተው የራሳቸውን ኩባንያ ልከው በዲዛይን ተስማምተን ስራው ተሰራ እንጂ ገንዘቡን እንካና ስራበት አላለኝም። አሁን የገንዘቡን ኦዲት ማድረግ የምትፈልጉ ሰዎች የዳች ሼክ ማህመድን ጠይቁ። ምክንያቱም ገንዘቡን አይደለም እኔ የወሰድኩት ኮንትራት አድርገው የሰጡት የመደመር ትውልድ የራሴን ገንዘብ እንኳን ቢሆን ለክልሎች የሰጠሁት እንጂ እኔ ገንዘቡን አንቅታችሁ ላከፋፍል ላላልኩም። ሽጠህ ስራበት ነው ያልኩት። ጉዳዩ ገንዘብ አደለም። ሁለተኛ ታችኛው ፓላስ፣ ታችኛው ፓላስ በጣም ድንቅ ቦታ ነው። በጣም ድንቅ ታሪክ የያዘ ነው። የፈረንሳዩ ፕሬዚዳንት መጡ፣ አሳየኋቸው፣ ቆሻሻውንም፣ ታሪኩንም፣ እባኮትንም ቦታ ብናድሰው አልኳቸው። ጫረታ አውጥተው እኝኛው ለአረብ ኩባንያ ሰጡ። እሳቸው ደግሞ ለአውሮፓ ኩባንያ ሰጥተው ስራው የተሰራው ነው። ገንዘብ አልሰጡኝም። ታችኛው ፓላስም የኦዲት ጉዳይ ያለበት ሰው ፈረንሳይ ሄዶ እሳቸውን ማነጋገር ይችላል። ሶስተኛው ፍሬንድሺፕ ነው። ፍሬንድሺፕ እዚህ ጋር የምታዩት ፕሬዚዳንት ሺ በቤልት ሮድ ኮንፈረንስ አገኛቸው፣ ጥያቄ አቀረብኩላቸው። እሳቸውም ጨረታ አውጥተው ለቻይና ኩባንያ ሰጥተው ፍሬንድሺፕ ተሰራ፣ ሳይንስ ሙዚየም ተሰራ። ከጎተራ ወደ ሳር ቤት ያለው መንገድም የዚህ ፕሮጀክት አካል አይታችኋል። መንገዱ ለእኔ አላማከረኝም እኮ ገንዘብ ወሰኑና ጨረታ አውጥተው ሰሩት። ለእኔ የደረሰው አስፋልቱ ነው። እዛ አካባቢ ጥያቄ ያለው ሰው ካለ ምንም ችግር የለውም። ትኬት እንቆርጣለን። ፕሬዚዳንት ሲሄዱ ማነጋገር ይችላል። ምናልባት እንጦጦ፣ ጎርጎራ፣ ወንጪ፣ አላላ፣ ኮይሻ አይነቶች ደግሞ አሉ። እነሱስ ከተባለ ተለምኖ፣ ከኢትዮጵያውያን ተለምኖ ይሰራል። በዚህ የጠቅላይ ሚኒስትሩ ምላሽ የማይስማሙት የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ጠቅላይ ሚኒስትር አብይ አህመድ በማንኛውም መልኩ የሚያገኙት ፋይናንስ ሀገርን በወከሉበት ከፍተኛ የሥራ አስፈጻሚነት ሥልጣናቸው እስከሆነ ድረስ በሕጋዊ የበጀት አሰራር አልፎ ከጥቅም ላይ ሊሆን እንደሚገባ ይናገራሉ። ጠቅላይ ሚኒስትሩ ማንን ነው የሚወክሉት? ራሳቸውን ነው የሚወክሉት ወይንስ ኢትዮጵያን ነው የሚወክሉት? ኢትዮጵያን የሚወክሉ ጠቅላይ ሚኒስትር ናቸው እኮ። ኢትዮጵያን የሚወክሉ ከሆነ ለምሳሌ ከተባበሩት የምሬት ገንዘብ አገኛለሁ ካሉ የተባበሩት የምሬት የሚሰጠው ገንዘብ ለግል ነው ወይንስ ለህብረተሰቡ ነው? ለሀገር ነው ብለን መጠየቅ ይኖርብናል። ግዴታችን ነው። ስለዚህ ግልጽነት ያልኩት ቀደም ስል ግልጽነት የሚኖረው ምንድን ነው? አይ እዚህ ሀገር ይህን ያክል ገንዘብ ለኢትዮጵያ ለልማት የሚሆን ተገኝቷል ከተባለ ፎርማሊ ከአገሪቱ ባጀት ጋር መያያዝ ይኖርበታል። አይ ይሄ ምንም አያገባችሁም የሚለው በልማት ላይ አያገባችሁም እኮ እንደ ማለት ነው። በኢትዮጵያ ውስጥ በሚካሄዱ ፕሮጀክቶች ላይ አያገባችሁም፣ ይሄ ፕሮጀክት የእኔ ብቻ ነው የእኔ ብቻ ነው የሚለው ፕሮጀክት አያዋጣ ምክንያቱም ግልጽነት አይኖረውም። በኃላፊነት ሊሰራ አይችልም። ጠቅላይ ሚኒስትሩ የግል ኩባንያ ሳይሆን የሚያስተዳድሩት የሚያስተዳድሩት የኢትዮጵያን ኢኮኖሚ ነው። የህገ መንግስታዊ ህግና መንግስታዊ አስተዳደር ምሁሩ አቶ እንዳልካቸው ገረመው በበኩላቸው እንደ አይነት ወጪዎችን አስመልክቶ ግልጽነት ያለው አሰራር አለመኖሩና የህዝብ ተወካዮች ላነሷቸው ጥያቄዎች ቀደም ሲል በጠቅላይ ሚኒስትሩ የተሰጡ ምላሾች በመንግስት አካላት የቁጥጥር ስርዓት ላይ ችግር የሚፈጥር አደገኛ አዝማሚያ እንደሆነ ያሳስባሉ። ጠንካራ የህግ አውጪ አካል የአስፈፃሚውን መስሪያ ቤት የሚቆጣጠር እና ስርዓት የሚያሲይዝ አካል እንዲሆን እንግዲህ በጣም የሚመከር ነው። እንዳለመታደል ሆኖ እስካሁን የነበሩን የፓርላማ የህግ አውጪ አካሎች ለህግ አስፈፃሚው አካል ታዛዥ እና ሎሌ የነበሩ ናቸው እና በዚህ ረገድ በጣም የበለጠ የሚያሳሳ እና አደገኛ አዝማሚያም የሚያስከትል ነው። አንደኛ የፓርላማውን ትልቁን ስልጣን በጣም አንደርማይን የሚያደርግ በጣም የሚነቀርቅ ነው። በሁለተኛነት ህግ አስፈጻሚው አካል ከህግ በላይ ነኝ ወደሚል ትልቅ እንድምታ ውስጥ እንድናስብ ያስገድደናል። ሌላኛው ሌሎች በሚኒስቴር መስሪያ ቤት የሚሆኑ በባለስልጣን መስሪያ ቤትነት ወይም በኤጀንሲ የሚመሩ አካሎች ከህግ በላይ ነኝ የሚለውን ከፓርላማ ቁጥጥር በላይ ነኝ የሚለውን አስተሳሰብ ወይንም እንዲያስፋፉ በጣም እንዲዛመት የሚያደርግ ነው እና በጣም ተገቢ ያልሆነ አስቸኳይ እርምት የሚያስፈልገው አመለካከት ነውም፣ አካሄድም ነው። ይህ ሊገታ የሚገባው ማለት ነው። በሌላ በኩል በፕሮጀክቶቹ የፋይናንስ ግልጽነት ላይ ከሚነሳው ጥያቄ በተቃራኒ ፕሮጀክቶቹ በጠቅላይ ሚኒስትሩ መሰራታቸው ቢያስመሰግናቸው እንጂ ሊያስወቅሳቸው እንደማይገባ የሚገልጹ የምክር ቤት አባል አስተያየትም ሰምቷል። አንዳንድ በልምድና ግንዛቤ ጥረት በሚነሱ ጠቃሚ ላልሆኑ ክርክሮች ቦታ ሳይሰጡና ሳይሰማሁት በሌላም በኩል ትላልቅ ድርጅቶች ላይ ለምን ታውላለ ምንጩ ምንድን ነው እያሉ ጥያቄ የሚያነሱ አካላት ምናልባት ምን እየፈለጉ እንደሆነ ባገባኝም፣ እንግዲህ እነኚህ በቀጣዮቹ አመታት ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣዩ አምስት አስር አመት ውስጥ ስንት ጎርጎራዎችን ስንት እንጦጦዎችን ስንት ኮይሻዎችን ከእርስዎ እንጠብቅ የሚለውን ነው ለማንሳት የምፈልገው። ይህን አይነት አስተያየቶች ተጠያቂነትን አያሰፍኑም የሚሉት ዶክተር አክሎግ ቢራራ በበኩላቸው ለኢትዮጵያም አይጠቅምም ሲሉ ሀሳቡን ይሞግታሉ። ሌሎች ሀገሮች መሪዎች ለምሳሌ የዩጋንዳ መሪ ወይም የታንዛኒያ መሪ ወይም የናይጄሪያ መሪ ገንዘብ ያሸሻሉ። እሳቸው ግን የዋሉት ከሚዳሰስ ከሚታይ ፕሮጀክት ነው የሚለው አያዋጣም። ማያዋጣው ምንድን ነው? ኦኬ የሚዳሰስ ስራ የሚፈጥር ምርትን የሚያሳድግ ሀገርን የሚያለማ ከሆነ ግልጽነት ያስፈልገዋል። ለምን ይሸሸጋል ብለን መጠየቅ ይኖርብናል። ምንም እኮ መረጃ የለንም። ለምሳሌ ይሄ ገንዘብ የጠቅላይ ሚኒስትሩ ነው እሳቸው ሞብላይዝ አድርገውታል ከተባለ ያን ገንዘብ በአግባቡ የስራ እድል የሚፈጥር መሆኑ፣ ምርታማነትን የሚያሳድግ መሆኑ እንዴት እናውቃለን? ማን ኦዲት ያደርገዋል? ማን ይከታተለዋል? ማን ነው ሱፐርቫይዝ የሚያደርገው? ብለን መጠየቅ ይኖርብናል። ዝም ብሎ የማይስማሙ ምሳሌዎችን እንዲስማሙ ለማድረግ መሞከር በጣም በጣም አደገኛ ነው፣ ለኢትዮጵያ አደገኛ ነው። በኢትዮጵያ ጠንካራ ኢኮኖሚን ለመገንባት የሚያስችሉና ምርታማነትን የሚያሳድጉ ስራዎችን መንግስት ግልጽነትን ባሰፈነ መልኩ ሊሰራ ይገባል ሲሉም የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ይመክራሉ። በጠቅላይ ሚኒስትር አብይ አህመድ የቅርብ ክትትል በአዲስ አበባ የተሰሩት የአንድነት የእንጦጦ የወዳጅነት ቁጥር አንድና ሁለት ፓርኮች እንዲሁም የአላላኪላ የቱሪዝም መዳረሻዎች የሳይንስና እጽዋት ሙዚየሞችና የአብሮት ቤተ መጻሕፍት ተጠናቀው ለሕዝብ ጉብኝትና አገልጋሎት ክፍት ሆነዋል። በሌሎች የአገሪቱ ክፍሎች እየተገነቡ ካሉ የቱሪዝም መዳረሻዎች አንዳንዶቹ የተጠናቀቁ ሲሆን እስከ ግማሽ ትርሌን ድረስ ግዙፍ ወጪን ይጠይቃል የተባለውን የጫካ ፕሮጀክት የቤተ መንግስት ግንባታን ጨምሮ አዲስ ተመሳሳይ ፕሮጀክቶች ግንባታዎችም እንደቀጠሉ ይገኛሉ። በፕሮጀክቶቹ የፋይናንስ ምንጭ የአጠቃቀም ግልጽነት የተጠያቂነት አግባብና አንገብጋቢነት ላይ የሚነሱ ጥያቄዎች ግን አሁንም ቀጥለዋል። ለአሜሪካ ድምፅ አስማማው አየነው ከዋሽንግተን ዲሲ። አስማማው አየነውን ለቀደመው ዘገባ በእጅጉ እናመሰግናለን። የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። ቀጣዩ መሰናዶ ደግሞ ትምህርት ነው። በኢትዮጵያ በመጪው ዓመት ጀምሮ ስምንት ዩኒቨርሲቲዎች የምርምር ተቋም ሆነው እንደሚደራጁ ትምህርት ሚኒስቴር አስታውቋል። በከፍተኛ የትምህርት ተቋማት መልሶ ማደራጃ ጉዳይ መግለጫ የሰጡት የትምህርት ሚኒስቴር ዴኤታ ዶክተር ሳሙኤል ክፍሌ እስካሁን ድረስ ሁሉም ዩኒቨርሲቲዎች አጠቃላይ ትምህርት ሲሰጡ የቆዩበት ስርዓት ውጤታማ ሊያደርጋቸው እንዳልቻለ ተናግረዋል። ከእንግዲህ ተቋማቱ በትኩረትና በተልዕኮ በመለየት መልሶ የማደራጀት ስራ አስፈላጊ ሆኖ እንደተገኘም ገልጸዋል። በዚህ መሰረት በሀገሪቱ የሚገኙ 47 የመንግስት ዩኒቨርሲቲዎች በአራት የትኩረት መስኮች እንደተለዩና በመጪው ዓመት በተለዩባቸው መስኮች ወደ ሥራ እንደሚገቡም አስታውቀዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን መምህር ዶክተር ጌታቸው ጥላሁን ውሳኔው ለአገሪቱ ጠቀሜታን የሚያስገኝ ቢሆንም አተገባበሩ ግን ጥንቃቄ አስፈልገዋል ብለዋል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ይነግረናል። የትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ለጋዜጠኞች በሰጡት መግለጫ ሚኒስቴር መስሪያ ቤቱ የትምህርት ጥራትን ለማሻሻል የተለያዩ እርምጃዎችን እየወሰደ እንደሚገኝ ጠቅሰው ይህን ጥረት ለማገዝ ዩኒቨርሲቲዎችን በተልዕኮና በትኩረት መለየት አስፈላጊ ሆኖ መገኘቱን ተናግረዋል። በዚህ መሰረት በኢትዮጵያ የሚገኙትን 47 ዩኒቨርሲቲዎች የውስጥ አቅማቸውንና ያሉበትን አካባቢ ሀብት መነሻ በማድረግ በአራት የትኩረት መስኮች ማለትም በምርምር ዘርፍ፣ በአፕላይድ ሳይንስ፣ በትምህርት መስክና በአጠቃላይ እንቅስቃሴ እንዲደራጁ ተደርጓል ብለዋል። ስምንት የምርምር ዩኒቨርስቲዎች አሉ። በጥናቱ የተለዩ እና በጥናቱ ምክረ ሐሳብ የመጡ ናቸው። እነህ ስምንት ዩኒቨርስቲዎች በአብዛኛው ቀዳሚ ትውልድ የሆኑት ዩኒቨርሲቲዎች የጄኔሬሽን ዋን የምንላቸው ዩኒቨርሲቲዎች ናቸው። ከመቀሌ ጀምረን ጎንደር፣ ባህር ዳር፣ አዲስ አበባን ጨምሮ አርማያን፣ ጅማን፣ ሀዋሳን እና አርባ ምንጭን የሚያካትት ስምንት ዩኒቨርሲቲዎች የምርምር ዩኒቨርሲቲዎች ናቸው። ከዚህ በተጨማሪ ቅድም ያነሳት ሁለት የሳይንስና ቴክኖሎጂ ዩኒቨርሲቲዎች አሉ። 15 የአፕላይድ ሳይንስ ዩኒቨርሲቲዎች አሉን። ወደ ሀያ ሁለት የአጠቃላይ ዩኒቨርሲቲዎች አሉን። አንድ የትምህርት ዩኒቨርሲቲ አለ። ከዚህ በፊት በ2006 ዓ ም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ከአጠቃላይ ዩኒቨርሲቲነት ወጥተው ወደዚህ መስክ እንዲሸጋገሩ መደረጉን ያብራሩት ዶክተር ሳሙኤል ክፍሌ ሌሎቹም ዩኒቨርሲቲዎች አሁን በተደረገው የትኩረትና የተልእኮ ልየታ መሰረት በመጪው ዓመት ወደ ሥራ እንደሚገቡ ገልጿል። ዩኒቨርሲቲዎቹን በዚህ መልኩ በተልዕኮና በትኩረት መለየትም ውጤታማ እንደሚያደርጋቸው ተናግረዋል። ዩኒቨርሲቲዎቻችን አሁን ባላቸው ፕሮግራም ብዛት ልክ አይቀጥሉም። ይህ ማለት ምን ማለት ነው? ሰባና ሰማንያ ፕሮግራም አማካይ በሆነ ደረጃ እየሰሩ አይቀጥሉም ማለት ነው። በጣም ጥሩ በሆኑባቸው ውስን ኮሌጆች ላይ በጣም በተመጠነ ደረጃ ፕሮግራሞችን ይዘው የትምህርት ጥራትን የሚያመጡበት የራሳቸው የሆነውንም ደግሞ ብቃት የሚያሳድጉበት ስራ ይሰራል። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር የሆኑት ዶክተር ጌታቸው ጥላሁን በሰጡት አስተያየት ቀደም ሲል ሁሉም ዩኒቨርሲቲዎች ሁሉንም አይነት ትምህርቶች ሲሰጡ እንደነበር አስታውሰው ይህ አካሄድ ግን የሀብት ብክነትን ጨምሮ የተለያዩ ችግሮችን ሲያስከትል እንደነበር ይገልጻሉ። የአሁኑ ውሳኔ ጠቃሚ መሆኑንም ይስማማሉ። ይሄ መሆን የሚገባው የሚጠበቅ ግን ደግሞ እንግዲህ ከብዙ ችግሮቻችን ጋራም ተያይዞ ማናነሳቸው ማና ነገሮች ምክንያት ሆነው እንዲሁ ዝም ብሎ በዘፈቀደ እንደ ኮታ ምናምን ነው። አሁን እውነት ለመናገር ያለፉት ሁለት ሶስት አስርት ዓመታት የዩኒቨርሲቲዎች አጀማመር እኛ ሀገር እና ሞር በቃ ሪፕሊካሽን ነው። አንዱ ጋ ያለው ነገር ከሪክላሙን ሌላው ይገለብጣል፣ ደግሞ ሌላውም ይገለብጣል። አንዱ ጋር እንደዚህ አይነት ነገር ካለ እኔም ጋር ለምን አይኖርም ይላል እና ምል ዝም ብሎ በጥናት በእውቀት አካባቢው ማህበረሰቡ፣ ባህሉ፣ ጂኦግራፊው፣ ሂስትሪው፣ የማህበረሰቡ አካባቢው ማለት ነው። አገሪቱ የምትፈልጋቸው የትኩረት ጉዳዮች ሁሉም ይፈልጋሉ፣ ግን ደግሞ በተለይ ደግሞ እንግዲህ ካለችበት የድህነት እና እንደው የእድገት ደረጃ ዝቅ ካለው ወደ ላይ ለመምጣት ይህንንና የመሳሰሉትን አቅምንም ኢንፋክት ሪሶርስንም ጭምር ግምት ውስጥ ከትቶ ይሄ ደግሞ የፊዚካል የሆነውን ብቻም ሳይሆን የሰው ሀብትም ጭምር ማለት ነው። የሰው ሀብትም ጭምር እና እነዚህ እነዚህ ሁሉ ከሚበጣጠኑ በተለየ ትኩረት የተለየ መስክን የተለየ ተቋም ቢያተኩርና እዛ ላይ ጠንክሮ ቢሰራ ሌላኛው ደግሞ በሌላው ላይ ቢሰራ በጣም የሚደገፍ እንደውም የፎክክር አይነት ነገር እየሆነ ብዙ ነገር ተብላሽቶ የዘገየም ጭምር አድርጌ ነው የመረ ከሁለት ዓመታት በላይ ለሆነ ጊዜ ጦርነት በተካሄደበት የትግራይ ክልል ውስጥ የሚገኙ ዩኒቨርሲቲዎችም የዚህ ሂደት አካል ለማድረግ እየተሰራ እንደሆነ ሚኒስትር ድኤታው ዶክተር ሳሙኤል ተናግረዋል። ትግራይ ያሉ አራቱ የፌዴራል ዩኒቨርሲቲዎች በዚህ ጥናት ውስጥ የተካተቱ ናቸው። የመቀሌ ዩኒቨርሲቲ የምርምር ዩኒቨርሲቲ ዲዚግኔት ከተደረጉት መካከል ነው። የአክሱም ዩኒቨርሲቲ የአፕላይድ ሳይንስ ዩኒቨርሲቲ ነው። የአድግራት እና የራያ ዩኒቨርሲቲ የኮምፕሬንሲቭ ዩኒቨርሲቲዎች ናቸው። እነሱ ወደ ኋላ የቀሩበት ጉዳይ የማማካካሻ ኢንቨስትመንት እና የማካካሻ ስራ ያስፈልጋል። እንደተከታተላችሁት ወደ ስራ እየመለስ ናቸው ነው። የራያ ዩኒቨርሲቲ ስራ ጀምሯል። የቀጥሎ የመቀሌ ዩኒቨርሲቲ የአክሱም፣ የአድግራት ዩኒቨርሲቲዎችን ስራ እናስጀምራለን በዚሁ አግባብ። ስለዚህ የማካካሻ ስራ ይፈልጋቸዋል ከሌሎቹ በተሻለ ድጋፍ በተሻለ ኢንቨስትመንት እንዲታገዙ ማድረግ እና ወደዚሁ አገርም ወደሚጠቅመው ዩኒቨርሲቲዎቹም በትኩረትና በትልቅ ወደ ለመለየት ስራ እንዲመጡ እናደርጋለን። በልየታው መሰረት ዩኒቨርሲቲዎቹ ዳግም ሲደራጁም የሰው ኃይልና የፕሮግራሞች ሽግሽግ እንደሚኖር ጠቅሰዋል። በዚህ ሂደት ውስጥ ፕሮግራሞች መታጠፍ፣ መጥበብ፣ ወደ ሌላ ዩኒቨርሲቲ መሸጋሸግ ካለባቸው ይደረጋል። ለትምህርት ጥራት እና ለተቋም ተወዳዳሪነት ይባል ፕሮግራሞች የከፈት ነው። ለኢኮኖሚው ለኢንዱስትሪው የተሻለ የሰው ኃይል ለማቅረብ የተሻለ የሰው ኃይል ለማቅረብ ዲፍረንሽትድ የሆነበት ዩኒቨርሲቲው አራት ነው። ከአራት ውጭ አያስፈልጉኝም ካለ መዘጋት ያለባቸው ፕሮግራሞች ካጋጠሙ ይዘጋሉ። ይሄ ለሀገር ስለሚጠቅም መወሰድ ያለበት። ዶክተር ጌታቸው ጥላሁን በበኩላቸው ውሳኔው ጠቃሚ ቢሆንም አተገባበሩ ግን ጥንቃቄ ያስፈልጓል ይላሉ። በጥናት ላይ የተመሰረተ መሆን አለበት። የትኛው ዩኒቨርሲቲ በየትኛው መስክ ላይ ቢያተኩር ማህበረሰቡም እዛ ጋ ያለውም የማህበረሰብ አገርም ከፍ ሲል ይጠቀማል የሚለው ነገር እኔ ማጥናት የሚያስፈልግ ይመስለኛል። እንደው በሂደት የሚሆን ቀስ በቀስ እንደው የዘመቻ ቅርጽ እንዳይሆንም ያስፈልጋል በጥንቃቄ። ምክንያቱም ሞቢሊቲ ያለው የሪሶርስ ሞቢሊቲ ያለው የሰው ኃይልን የምንጨምሮ ያ ደግሞ የሚፈጥረው ኪዮስ አይ ቲንክ ቀላል አይደለም። ይህንን በሚገባ የሚያጠና እና በእውቀትና በብስለት በጥናት ላይ የተመሰረተ የሆነ አካሄድ ሊሆን እንደሚችል ጠብቃለሁ፣ ገምታለሁ። የትምህርት ሚኒስቴር የትምህርት ጥራትን ለማሻሻል ከወሰዳቸው እርምጃዎች መካከል በሶስት ዓመት ያልቅ የነበረው የዩኒቨርሲቲ ትምህርት ወደ አራት ዓመት ማሳደግ፣ የዩኒቨርስቲ መውጫ ፈተናን መስጠት፣ የዩኒቨርሲቲ ፕሬዚደንቶች በውድድር እንዲመረጡ ማድረግ ዩኒቨርሲቲዎች የራስ ገዝ አስተዳደር እንዲኖራቸው ማስቻል የሚሉ እንደሚገኙባቸው ዶክተር ሳሙኤል ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።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 ውድ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ ስትከታተሉት የነበረው በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ቻናል 57 ላይ በቀጥታ ሲተላለፍ የነበረውን የአሜሪካ ድምጽ የአማርኛውን ስርጭት ነው። ዝግጅቶቻችን የዛሬዎቹን ጨምሮ ሌሎች ዝግጅቶቻችን በዋናው ኦፊሳላዊ ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ይገኛሉ እንዲሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይም ከቀጥታ ስርጭታችን ጎን ለጎን የተለያዩ ዘገባዎችን እናቀርባለን። በዚህ እንድትጎበኙን እንጋብዛለን። የድምፅ አሊያም የጽሁፍ መልእክት መተው የምትፈልጉ ካላችሁ ደግሞ በ202 205 9942 የዋትሳፕ መስመራችን ማድረሱን አትርሱ። ዛሬ ምሽት ሳስተናግዳቸው ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮን የቆየው ደግሞ ኤልያስ አስማረ ነው። ሲሲ አሸናፊና ግርማ ደገፋ የምስል ቅንብሩን ሲከውኑ ነበረ። እንዲሁ አበባየው ገበያው የዌብሳይት እና የማህበራዊ ገጽ አቀናባሪያችን ናት። መልካም ምሽት ይሁንላችሁ። የነገ ሰው ይበለል።